በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸራ አባት እናመሰግናለን ቸርነትና መልካምነት በዝቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስ በተለየ ሁኔታ እንዲያስተምራቸው እንለምናለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሀሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስም አመን አሜን። እንግዲህ እንዳነሳሁት ዛሬ የምንወያየው ስለ ሥላሴ ነው። እንግዲህ ስለ ሥላሴ ከማንሳታችን በፊት ግን ስለ እግዚአብሔር እናንሳና የሰው ልጅ ግን እግዚአብሔርን መረዳት ማወቅ ይችላል በሚለው ጥያቄ እንነሳስት። ይሄንኑ ጥያቄ መጽሐፍ ቅዱሳችን ላይ የኢዮብ መጽሐፍ ላይ አንዱ የኢዮብ ወዳጅ የነበረው ኢዮብን ሲጠይቀው ነማታዊው ሶፋር ሲናገር እንመለከታለን እና ቁጥር ኢዮብ መጽሐፈ ኢዮብ ምዕራፍ 11 ቁጥር 7ና 8 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን? ብሎ ይጠይቃል እና ይሄንን እንዴት አድርገን ልናስበው እንችላለን? ፍጡር እንደመሆናችን ፈጣሪን መረዳት ከኛ ይሄ ውስን ከሆኑ አይምሯችን እጅግ የላቀ ነገር ነው እና እንዲሁም አንድ ሰባኪ እንዴት ያስቀምጠዋል? አንድ ትንሽ በጣም ደቃቅ የሆነች ትል አምጥተን ከዛ ስለ ሰው እስቲ ሁሉንም ነገር እንድትረዳ መሞከር ያን ያህል ከዛም የገዘፈ ከባድ ነገር ነው የሚሆነው ብሎ ያስቀምጠዋል። ይህንን የዮብን ሀሳብ መጽሐፍ ቅዱስ ደግሞ ሌላ ቦታ ላይ የምን ይለዋል? ሐዋርያ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ ሁለት ላይ ጥያቄ ነው የጠየቀው አ ዮብ ላይ ግን መልሱን የሚሰጥ ይመስላል ጳውሎስ። ደግሞ አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ እንደዚህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስለዚህ የእግዚአብሔርን ጥልቅ ነገር መመርመር ትችላለህ? አችልም። ማነው መመርመር የሚችለው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ምን ማድረግ ይችላል? ለእኛ መግለጥ ይችላል። ስለዚህ ስለ እግዚአብሔር ስናስብ ስለ መለኮት ስናስብ ስለ ስላሴ ስናስብ ሥጋዊ አመለካከታችን ዓለማዊ እውቀቶቻችን ሳይሆኑ የሚረዱን መንፈሳዊ የሆነ ያም ደግሞ ከመንፈስ ቅዱስ የምናገኘው ትምህርት እንደሆነ ይገልጽልናል። ምክንያቱም ያንን ሊያስተምረን የሚችል መንፈስ ቅዱስ ስለሆነ ነው ማለት ነው። ግን ሁሌም ቢሆን መጽሐፍ ቅዱሳችንም ትልቅ መርህ የሚያስቀምጥልን ስለ እግዚአብሔር፣ ስለ ፈጣሪያችን ልናጠና ስንመጣ የሙሴን አይነት ልምምድ እንደሚያስፈልግ እናያለን። ዘጸአት ምዕራፍ ሶስት ላይ ሙሴ እረኛ ነበረ። በጎቹን እየጠበቀ በነበረበት ጊዜ አንድ ቁጥቋጦ ሲነድ ያያል እና ያንን ቁጥቋጦ ለማይጠጋ ሲል ድምፅ ይሰማል። ከእግርህ ጫማህን አውለቅ የሚልና እግዚአብሔር በዛ ቁጥቋጦ እየተናገረው ነበረ እና ግን ያ የተቀደሰ ስፍራ ስለነበረ ጫማውን ማውለቅ ነበረበት። እንደው እንዲሁ ዘሎ ገብቶ እንትን የሚለዋል ነገር አልነበረም። ልክ እንደዛ እኛም ስለ እግዚአብሔር እንደው በትንሹ በዚች አይምሯችን ለማጥናት ለማወቅ ስንሞክር መጀመሪያ ግን ጫማችንን ማውለቅ ይሄ ማለት ይሄ ራሳችንን ዝቅ አድርገን በትህትና መቅረብ እንዳለብን ትልቅ ትምህርት ይሰጠናል። አንድ ሌላ ጥቅስ ለመጨመር ኢሳያስ 55 ቁጥር ዘጠኝ ላይ እንደዚህ ይላል ትንቢተ ኢሳያስ ምዕራፍ 55 ቁጥር ዘጠኝ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሀሳባችሁ ከፍ ያለ ነው ይላል። የሚያመለክተው ምንድን ነው? እኛ ሁልጊዜ እግዚአብሔርን በመመርመር ሆነ የእሱን ሀሳብ በመረዳት በኩል በጣም የራቅን እንደሆነ ኃጢአት በተለይ ደግሞ በጣም እንዳራቀ ነው የምንረዳው። እና እንዲ እንዲህ አይነት በተለይ በጣም ጥልቅ የሆኑ የመለኮትን የእግዚአብሔርን ሚስጥር በምናጠናበት ጊዜ ጥንቃቄ እንደማያስፈልግ ምክንያቱም ሀሳባችን ከሀሳቡ በጣም የራቀ ስለሆነ በምንፈልገውና በመሰለን መንገድ ሳይሆን መተንተንና ማስረዳት ወይም ለመረዳት መሞከር ያለብን እግዚአብሔር ምን ይላል በእርግጥ በሚል አሁን ያዕቆብ እንዳለው ጫማችንን አውልቀን፣ ማለት በትህትና ራስን ዝቅ በማድረግ ለመማር በሚፈልግ መንፈስ መሆን መቻል አለበት እንጂ ይሄ ማለት ይሄ ነው በሚል ልክ እንደ ሂሳብ ወይም እንደ ሳይንስ ካልኩሌት በማድረግ ነገሮችን በመቀመር ሊሆን እንደማይችል እንረዳለን። አዎ ግን እንግዲህ ከባድ ነው ብላችኋል። ግን ሌላ ደግሞ የተሰጠን መመሪያ አለ። ዮሐንስ 17 ቁጥር 3 ላይ ስናነብ እውነተኛ አምላክ ብቻ የሆንኸውን አንተን የላከውንም የኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እግዚአብሔር ማወቅ ደግሞ የዘላለም ሕይወት ነው ተብሏል። ስለዚህ እስኪ ትንሽ ብታብራሩት። አሁን በመንፈስ ቅዱስ አማካኝነት ነው ልንረዳው የሚገባው። እግዚአብሔር ማወቅ እኛ አንችልም የሚል ሀሳብ ተነስቷል እና ደግሞ እዚህ ጋ ደግሞ እንድታውቁ ዋና ጉዳይ ነው የዘላለም ሕይወት ጉዳይ ነው እንደውም እሱን ማወቅ የሚለውን ሀሳብ ደግሞ ተነስቷል እና ትንሽም ሞካክራችሁታል፣ ግን የበለጠ ብታብራሩልኝ እፈልጋለሁ። ይህን እግዚአብሔር ማወቅ ይሄ ከዚህ በፊት በነበረው ጥናታችንም አንድ ያጠናነው ስለ ታላቁ ውዝግብ አጥንተን ነበር እና እግዚአብሔር ማን ነው እግዚአብሔር ማን ነው የሚለው ይሄ ትልቅ ውዝግብ ያለበት ወይም ደግሞ ይሄ ፍጥረት ያልተረዳው ግን ቢረዳው እውነተኛ እግዚአብሔርን ማንነት ሲረዳው ነፃ የሚወጣበትና የበለጠ እግዚአብሔርን የሚያደንቅበት ትልቅ ነገር እንደሆነን እንመለከታለን። ክርስቶስም ዮሐንስ ምዕራፍ 17 ላይ እንግዲህ መቶ የምድር አገልግሎቱን ሊጨርስ ወደ መጨረሻ ባለበት ጊዜ ነው ይህንን ጸሎት ለደቀ መዛሙርቱ ሲጸልይ የነበረው። አንደኛ ዮሐንስ ምዕራፍ አምስት ላይ ዮሐንስ በመልእክቱ ቁጥር 20 ላይ ደስ የሚል አንድ ጥቅስ እንደዚህ ይለናል የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናልና። እግዚአብሔር ራሱን እንድናቀው በልጁ አማካኝነት ማን መሆኑን ገልጾልናል። ዮሐንስ ወንጌልም ላይ በጣም ደስ የሚለው ዮሐንስ ወንጌል ምዕራፍ አንድ ስናጠና የምናገኘው እግዚአብሔር በልጁ አማካኝነት ማን እንደሆነ በደንብ ተርኮልናል፣ ገልጾልናል፣ ማንነቱን አሳይቶናል። እግዚአብሔርን ማወቅ በእርግጥ በጣም አስቸጋሪ እና ከባድ የሆነ ነገር ነው። ለሰብአዊ አእምሮ ደግሞ በጣም ጥልቅ ነው። ስለከለከለን ሳይሆን ቅድም ያቆብ ሲጀመር አነሳ አንድ ጥሩ ምሳሌ አለ። አንዲት ትል አንድን ሰብዊ ፍጡር እኔ ልትረዳኝ አችል፣ እኔ ስለከለከልኳት ሳይሆን አቅም የላት ያ ነው ትልቁ ችግር እና እግዚአብሔር ስለከለከለን ሳይሆን በተለይ ደግሞ ኃጢአት ከገባ በኋላ እግዚአብሔርን የመረዳት ችሎታችን በጣም አድርጎ መክኗል። በጣም ወርዷል እና በተለይ በዛ ፍጥረት ላይ ስናነብ ሰው ከተፈጠረ በኋላ ቀኑ መሸት ሲል ይላል። ፍጥረት ሶስት ወደ ዘጠኝ ቁጥር አስር ዘጠኝ አካባቢ እግዚአብሔር ይመጣና ከአዳምና ሔዋን ጋር ጊዜ ያሳልፍ ነበር፣ ፊት ለፊት ይገናኙ ነበር። ያ ሁሉ አሁን ጠፍቶ የሰው ልጅ ከእግዚአብሔር በጣም ርቆ ኃጢአት የሚባለው ነገር በጣም አድርጎ አሳንሶን ያለንበት ሁኔታ ላይ እሱ መረዳት በጣም ከባድ እንደሆነ የምንገነዘበው ስለከለከለን ሳይሆን እነዚህ ነገሮች ሁሉ በዚህ ውስጥ ስለተከሰቱ ነው። እና አንደኛ ጢሞቴዎስ ምዕራፍ ሶስት ላይ ቁጥር አስራ ስድስት ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ ሶስት ቁጥር አስራ ስድስት እግዚአብሔርንም የመምሰል ምስጢር ይላል፣ ወይም በእንግሊዝኛ ሚስትሪ ኦፍ ጋድሊነስ እግዚአብሔርነት ማለት ነው። በሌላ አነጋገር ያለ ጥርጥር ታላቅ ነው እንዴት ማስረዳት እንችላለን? በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው ይላል። አንድ ሰው እንዴት ይህን ማስረዳት ይችላል? ከባድ ከባድ፣ እና ማይስተዋል ሳይሆን እንዳልኩት ከባድ ስ ጥልቅ ተመርምሮ ተመርምሮ ተመርምሮ የማያልቅ ስለሆነ ነው። ግን ደግሞ ያ ማለት እንት ማለት አይደለም። ያው ቅድም ያነበብከው የመጀመሪያ ጥቅስ ላይ እንደሚል የዘላለም ህይወት እንዲያውም ምንድን ነው እግዚአብሔርን ማወቅ። እግዚአብሔር የማይታወቅ አምላክ አይደለም፣ እንድናውቀው ይፈልጋል። እንድናውቀው መፈለግ ሲፈልግ ግን ጥንቃቄ በዛ ልክ ማድረግ እንዳለብን እንረዳለን። እግዚአብሔር ግን መጽሐፍ ቅዱሳችንን በጣም የሚያስገርመን እንድናውቀው የሚፈልግ አምላክ ነው እና ራሱን በተለያየ መንገድ ለ ልጆቹ ለሰብአዊ ዘር ሲገልጽ ነበር። ከዛ መጨረሻ ላይ ደግሞ በቃ ፍንትው አድርጎ ራሱን ማን መሆኑን የነገረን በክርስቶስ አማካኝነት ነው። ዕብራውያን ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ያስቀምጣልና እግዚአብሔርን ማወቅ እንደው በጣም ጥልቅ ነው ግን ደግሞ እንደዚሁ ያልተተውንም እግዚአብሔር እንድናቀው መንገዱንም ሰጥቶናል ለሚያስተምረን መንፈስ ቅዱስ ሰጥቶናል በክርስቶስም ማንነቱን ይነግሮናል በጣም ጥሩ ኦኬ እንግዲህ ይህንን እንደዚህ እንደ መንደርደሪያ አድርገን አሁን ወደ ርዕሳችን እንሄድና ስላሴ ማለት ያው ሶስት ቁጥር እንዳለው ያሳያልና ግን ተደጋግሞ የሚነሳ በዘዳግም ስድስት አራት ላይ አንድ ጥቅስ አለ ስማ እስራኤል እግዚአብሔር አምላክህ አንድ አምላክ ነው የሚላለና ይሄ እንደውም ብዙ ሰዎች ሶስት የሚለው ስላሴ በመጽሐፍ ቅዱስ የማይገኝ ቃል በእንግሊዝኛውም ትሪኒቲ ከግሪኮች ዘሎ ዘሎ የገባ በክርስትና ውስጥ የገባ አስተሳሰብ ነው እንጂ የለም ብለው በኃይል የሚከራከሩ የተለያዩ አይነት እምነት ያላቸው ሰዎች አሉና ይህንን እንዴት ትመልሱታላችሁ? የዘዳግሙ ጥቅስ ዘዳግም ስድስት አራት ላይ እስራኤላውያን በጣም የሚወዱትና በየቀኑ የሚደጋግሙት አሁንም ድረስ ሸማ ተብሎ የሚጠቀሰው ጥቅስ ነው። ስድስት አራት እንደዚህ ይላል፣ እስራኤል ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ ይላል። አሁን ይህ ሀሳብ አንድ ነው የሚለው እንዳልከው ሶስትነትን አያሳዩ በአንድ ስለሚል ቁጥሩ ማለት ነው ነገር ግን አንድ ልናስተውል የሚገባ ሀሳብ ይሄ አንድ የሚለው ቃል የመጽሐፍ ቅዱስ ሊቃውንት ዕብራይስጡን የሚያውቁ በተለይ ሲተነትኑት የሚሉት ነገር ምንድን ነው? እኛም እዚህ ላይ ጥቅስ ለማጥቀስ ያህል ዘፍጥረት ምዕራፍ 2 ቁጥር 25 ላይ ወይ ቁጥር 24 እና 25 ላይ ስለ አዳምና ሄዋን ይናገራል እና አዳምና ሄዋን ከተፈጠሩ በኋላ ሄዋን ከተፈጠረች በኋላ በተለይ ከአዳም ረዳት ከፈለገ በኋላ ሄዋን ተፈጠረች ይላል። ከዛ አዳም ደስ አለው አጥንት ከአጥንቴ ስጋ ከስጋ ይናችላል። ያው ሁለት ሰዎች ናቸው። ከዛ በኋላ ቁጥር 24 ላይ ዘፍጥረት ምራፍ ሁለት ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ይሄ እዚህ ላይ የተጠቀሰው አንድ የሚለው ቃል እና ዘዳግም ስድስት አራት ላይ ተጠቀሰው አንድ የሚለው ቃል እኔ የብራይስጥ ምንም ዕውቀት የለኝም ግን ሲጠቅሱ እንደሰማሁት ከሆነና ሲጠቀስም ቃሉ እንደምናየው ኢሃድ የሚለው ቃል አንድ የሚለው ቃል እዚህ ውስጥ ሁለት ሰዎች ናቸው አንድ የሆኑት። እዛ ላይም አንድ ሲል አንድ ነው በቁጥር ማለት ሳይሆን የተሰበሰበ ነገር ውስጡ እንዳለ የሚያመለክት ነው። ምክንያቱም እዚ ላይ የተጠቀሰው አንድ የሚለው ቃል ለሁለት ሰዎች አንድ መሆንነት ነውእና አንድነትን የሚያሳይ ነው እንጂ ቁጥርን የሚያሳይ እንዳልሆነ እንረዳለንእና ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለመኖሩ ትምህርቱ የለም ሊያስብለን አይችልም። መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ ግን ያው በየቀኑ መጽሐፍ ቅዱስ መጽሐፍ ቅዱስ ቅዱሳን መጽሐፍት ምናምን እየተባለ ነው መጽሐፍ ቅዱስ ላይ የሚጠራው እና ስሙ አለመኖሩ ትምህርቱ የለም እንድንል አያስችለንም ለማለት ነው። ስለዚህ የሶስት አለመሆናቸውን አይደለም የሚናገረው የዓላማ አንድነት መኖሩን የሚያሳይ ነው ነው። ግን በዚሁ አግባብ ኢየሱስ ብቻ የሚል ኦንሊ ጂሰስ የሚል ደግሞ አስተሳሰብ አለ። በሌላ በኩል ደግሞ አብ ብቻ ነው ያለው መንፈስ ቅዱስ ደግሞ ኃይል ነው የሚልም አስተሳሰብ አለ። እነሱ እነሱ አስተሳሰቦች እራሳቸው እንዴት ነው የመጡት? ትክክልነትስ አላቸው ወይ? በመጽሐፍ ቅዱስ የሚለውን እንመልከተ ውስጥ ኦን ጂሰስ የሚለው ወይም ኢየሱስ ብቻ የሚለው አስተሳሰብ በሶስተኛው ክፍለ ዘመን አካባቢ የተነሳ ሀሳብ ነው ተብሎ ይጠቀሳል። አንድ በሊቢያ ይኖር የነበረ ሲቢሊየስ የተባለ ቄስ ምንድን ነው ያለው? መጽሐፍ ቅዱስን ሲያነብ የተረዳው የሱ መረዳት ምንድን ነው? እግዚአብሔር ማለት አንድ ነው በቁጥር እና ይቀያየራል አይነቱን ይቀይራል። አብ ይሆናል፣ ከዛ ደሞ ወልድ ይሆናል፣ ከዛ ነው መንፈስ ቅዱስ ይሆናል እና ልክ ውሃ ለምሳሌ አክል ሶስት አይነት ሂደቶች አሉት አይደል ሞዳሊቲስ የሚባሉት ማለት ነው። ውሃ ውሃ ይሆናል፣ ፈሳሽ ይሆናል። ሲበርድ ደግሞ በረዶ ይሆናል፣ በጣም በኃይለኛ ቅዝቃዜ ሲሆን። ስለዚህ ውሃው በረዶ ሆነ ማለት ነው። ብናፈላው ደግሞ ይተናል፣ ጋዝ ይሆናል፣ ግን አንድ ውሃ ነው እና እግዚአብሔር እንደዚህ ነው ብሎ ጠቀሰ። እሱ በዛን ጊዜ ያው አንድ ኢየሱስ ነው፣ ግን አብ ይሆናል፣ ወልድ ይሆናል፣ ሞዳሊቲውን ይቀይራል ብሎ አስተማረ። የቤተክርስቲያን አባቶች ተሰበሰቡና ከመጽሐፍ ቅዱስ አንጻር ይሄ ትምህርት ትክክል ነው ወይስ አይደለም ብለው አጠኑ። እንዳልሆነ በተረዱበት ጊዜ ሰውየውን ይህን ካህን ከቤተክርስቲያን አስወገዱት። እና ትምህርቱንም ተቃወሙት። ነገር ግን ትምህርቱ ከዛን ጊዜ ጀምሮ እስካሁን ድረስ ቀጥሏል። ይህ አስተሳሰብ ይሄ እንግዲህ ቅድም ካነሳ ነው ሀሳብ ጋር የተያያዘ ነው። እግዚአብሔርን ለመረዳት ምድራዊና ሳይንሳዊና ዓለማዊ የሆነ ነገሮችን በምንጠቀምበት ጊዜ ችግር ውስጥ እንገባለን። ይሄም ካህን የተቸገረው በዚህ እንደሆነ እንረዳለን። ነገር ግን ክርስቶስን መጽሐፍ ቅዱስ ሲናገር የዘላለም አባት ነው ይለዋል በኢሳያስ ዘጠኝ ቁጥር ስድስት ላይ የክርስቶስን የመሲሁን መምጣት ነው የሚናገረው እና እንደዚህ ይላል። ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ላይ ብዙ አይነት ማዕረጎች ይሰጠዋል ለጌታችን እና እንደዚህ ይላል ሕፃን ተወልዶልናል እና ቁጥር ስድስት ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል እና ይሄ ለክርስቶስ የተሰጠው ዘላለማዊ አባት እንደሆነ የተሰጠው ስም ነውና በዚህ መልኩ ካየነው ክርስቶስ ብቻ እንደሆነ ሳይሆን ምክንያቱም ይሄው ስም ለእግዚአብሔር አብ ተሰጥቶት እናነባለን። ከዛ አንጻር ካየነው ሀሳቡ ይሄ ኦንሊ ጂሰስ ኢየሱስ ብቻ የሚለው ሀሳብ ትክክል እንዳልሆነ እንረዳለን። ይሄ ሀሳብ የሚነግረን ዘላለማዊ አባት ተብሎ ክርስቶስ የተጠራው እዚህ ቦታ ላይ ብቻ ነው። ኢሳያስ ምዕራፍ 9 ቁጥር 6 ላይና ዮሐንስ ምዕራፍ 14 ላይ ክርስቶስ መጥቶ ደቀ መዛሙርቱን ሲያስተምራቸው እኔን ያየ አብን አየ ብሎ ሲናገር ሲያስተምራቸው እንመለከታለን። እና ያንን የዘላለማዊ አባት ስለተረከው ዘላለማዊ አባት ተብሎ እንደተጠራ ሀሳብ እናገኛለን። ነገር ግን ክርስቶስ በምድር እያለ ከሰማይ ድምፅ ሲመጣ እና በተጠመቀ ጊዜ ራሱ ይህ ነው ልጄ የምወደው ብሎ ማቴዎስ ምዕራፍ 3 ላይ እናነባለን። ልክ ሲጠመቅ ከሰማይ ድምፅ እንደመጣና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እንደተናገረ ማቴዎስ ምዕራፍ 3 ቁጥር 17 ይነግረናል። እና ክርስቶስ ያኔ በምድር ነበር፣ ስጋ ለብሶ ድምፁ የመጣው ከሰማይ ነው እና የተለያዩ እንደሆኑ በአካል ማለት ነው። በአካል ሁለት እንደሆኑ እንመለከታለን። ያም ብቻ ሳይሆን ደግሞ ሲቀጥል እንደገና የእግዚአብሔር መንፈስ እንደ እርግብ ሲወርድ፣ በእርሱም ላይ ሲመጣ አየሁ ይላልና ሶስተኛውም አካል ደግሞ በዛ ጋር እናገኘዋለን። ጥሩ ልክ ነው። ግን አሁን የሚነሱ ጥያቄዎች ኢየሱስ አምላክ ነው አምላክነቱን አንድ ክድም ግን በአምላክነት ውስጥ ደግሞ ደረጃ አለ አብ ትልቅ ዋናው አምላክ ነው። የሱ ደግሞ በተለያየ ምክንያት ትንሽ ዝቅ ያለ ያ እኩያ ያልሆነ አምላክ ነው። እንደዚህም ደግሞ የሚመሳሰሉ ጥቅሶች ብዙ አሉ። እንግዲህ መጽሐፍ ቅዱስ ላይ መጠቃቀስ ይባላል እና ይሄንስ እንዴት ይታያል? ይህ አስተሳሰብ ልክነት ያለው ጉዳይ ነው ወይስ ትክክል ካልሆነ ለምንድነው ትክክል ያልሆነው? አሁን እዚህ ላይ በተለይ ከስላሴ ጋር በተያያዘ ያለው ትልቁ ችግር ምንድነው? አብ እንዳልከው አብ ትልቁ ነው ዋናው ነው። ከዛ ኢየሱስ ከሱ ስር ነው ያለው። መንፈስ ቅዱስ ደግሞ ኃይል ነው፣ ኤነርጂ ነው፣ ፓወር ነው የሚል ነው እንጂ ሶስት የተለያዩ አካል ያላቸው እንደሆኑ ተደርጎ ለመቀበል ይከብዳል። እና ከዛም የተነሳ ነው ሰዎች የተለያየ አይነት ነገሮች የሚናገሩት። ነገር ግን ክርስቶስ ምን ነበረ ካልን አሁን እኛ እኮ አይደለንም ክርስቶስ ምን እንደነበረ መተንተን ያለብን ወይም የሚያስፈልገን። እራሱ እኮ ተናግሮ ፊልጵስዩስ ምራፍ ሁለት ላይ እንደዚህ ብሏል። ፊልጵስዩስ ምራፍ ሁለት ቁጥር አምስት ላይ እንደዚህ ይላል። ከቁጥር አምስት ጀምሮ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ደግሞ ይሆን። ምን አይነት ሀሳብ ነው ያለው? እርሱ ክርስቶስ ማለት ነው በእግዚአብሔር መልክ ሲኖር ስለዚህ እግዚአብሔር ነበር። እሱ ዘላለማዊ አምላክ ነበር። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ስለዚህ እግዚአብሔር ሆኖ ይኖር ነበር፣ አምላክ ሆኖ ዘላለማዊ አባት ሆኖ ይኖር ነበር። ቅድም ኢሳያስ ላይ እንዳነበብ፣ ያንን ግን የሙጥኝ ብሎ አልያዘም። ምን አደረገ ነው የሚለው? ቁጥር ስድስት፣ ቁጥር ሰባት ሲቀጥል ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ እኔ አይደለሁም ክርስቶስ አንሷን አላነሰም እያልኩ መናገር የምችል፣ መጽሐፍ ቅዱስ እኮ እየነገረኝ ነው ያለ። ስለዚህ ክርስቶስ ራሱ ነው እየተናገረ ያለው ስለራሱ። እኩል ነበርኩ ከእግዚአብሔር አብ ጋር በዘላለማዊ የጊዜ መስፈርም አንልም፣ ምክንያቱም ዘላለም ተብሎ ጊዜ የለም። ግን በዘላለም ውስጥ ግን ክርስቶስ ከእግዚአብሔር ጋር እኩል ነበረ፣ ይኸው ይነግርናል። ያንን ግን የሙጥኝ ብሎ አንቆ አልያዘም። እንዲያውም ምን አደረገ? እሱን ተው እና ራሱን ምን አደረገ? ባዶ አደረገ። ስለዚህ ራሱን ባዶ በሚያደርግበት ጊዜ ለእግዚአብሔር ለአባቱ ታዛዥ ሆኖ በምድር ላይ ታየ። ያ መታየቱ ግን ከእግዚአብሔር ያነሰ ነው ሊያስ ብለው ግን አይችልም። አሁን እኛ ያለን ችግር ይሄ ነው። እየነገረኝ እኮ ነው ያለው እየነገረኝ፣ ግን እኔ ምንድን ነው ምለው? ትንሽ ነህ አንተ ከእግዚአብሔር አብ ስላነስግነው አደለም። እኩል ነበርኩ እያለ ነው ያለው ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይህንን በፈቃዱ ነው ያደረገው። ይህንን እኔ እየተነተንኩ እግዚአብሔር ትልቅ ነው ኢየሱስ ትንሽ ነው እንድል ብንም በራ አይከፍትልኝም። ሲቀጥል ምን ይላል? በዚህም ምክንያት እግዚአብሔር በዚህም ምክንያት ደግሞ እግዚአብሔር ያለልክ ከፍ ከፍ አደረገው፣ ከስሙም ሁሉ ያለውም ስም ሰጠው ይህም በሰማይና በምድር ከምድር በታች ያሉ ሁሉ ለኢየሱስ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ እንግዲህ የመለኮት ሀሳብ ነው። የመለኮት ፍቅር ነው። እኛ ልንረዳው በማንችለው መልኩ የተገለጸ የመለኮት ፍቅር ነው። ይህን ስናነብ ግን እኛ ምን እንላለን? ክርስቶስ ከእግዚአብሔር ያነሰ ነው እንላለን። ግን አይደለም፣ እንዳልሆነ ጥቅሱ በግልጽ ይነግረናል። የበለጠ መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱሳችን በግልጽ ያስቀምጥልናል። ዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ላይ ከቁጥር ሰባት ጀምሮ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ስለ ክርስቶስ እየተናገረ ነው። እንግዲህ ይሄኛው ከዛ አስቀጥል፣ ቁጥር ስምንት ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታን አምላክ አልፋና ኦሜጋ እኔ ነኝ ይላል ይላልና ስለ ክርስቶስ እየተናገረ ያለ የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ እንደሆነ እየተናገረ ነው በግልጽ ስለዚህ ይሄኛውም ያስተምረናል ሲቀጥል ደግሞ ክርስቶስ በምድር አገልግሎቱ በነበረ ጊዜ ዮሐንስ ምዕራፍ 10 ላይ የተከሰተ ነገር ነበረ ዮሐንስ ምዕራፍ 10 ቁጥር 30 ላይ አይሁዳውያን ክርስቶስን ሊወግሩት ፈለጉ። ሁሉም ድንጋይ አንስተውና ምክንያታቸውን ደግሞ ይናገራል እዛ ላይ ቁጥር ሰላሳ አንድ ላይ አይሁድም ሊወግሩት ደግመው ድንጋይ ያነሱ ይላል። ደግመው ድጋሚን ያነሱት ምክንያቱም ቁጥር 30 ላይ ሲናገር እኔና አብ አንድ ነን ብሎ ይናገራል እና በዛ ምክንያት ሊወግሩት ፈለጉ። ከዛ ክርስቶስ ይጠይቃቸዋል። ከአባቴ ዘንድ ብዙ መልካም ስራ ሳየኋችሁና ከእነርሱ ስለማንኛው ትወግሩኝ ያላችሁ ብሎ ጠየቃቸው። ከዛ ሲመልሱለት ስለ መልካም ስራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላልና ክርስቶስም አምላክ እንደሆነ እየነገራቸው ለእግዚአብሔር ብቻ የተሰጠውን እኔ ነኝ የሚለውን ስም ክርስቶስ ሲጠቀም፣ ሌላም ቦታ ከአብርሃም በፊት እኔ ነኝ እያለ የእግዚአብሔር ስም አምላክ ስለሆነ ነው እሱን መጠቀም የሚቻለው ሊጠቀምም የተገባውና እሱንም ሲጠቀምና ሲገልጽላቸው እንመለከታለን። በጣም ጥሩ። አምላክ የሚለው አስተሳሰብ ራሱ እኛ እንደው መቼም በእኛ አስተሳሰብ ሁልጊዜ ትንሽ አምላክ ትልቅ አምላክ እያለን ነው እንጂ አምላክ ከተባለ አምላክ ነው። ወይ አምላክ ነው ወይ አይደለም ነው እንጂ በአምላክነት የትንሽነት አምላክነት ትልቅነት አምላክነት የለም። ምክትል አምላክ የሚባል ነገር የለም። አሁን ግን ልጠይቃችሁ የምፈልገው እዚሁ ላይ ሳንወጣ የኢየሱስ ክርስቶስ ሙሉ ለሙሉ መለኮት መሆን ከደህንነት ጋር ያለው ከኛ መዳን ጋር ያለውን ግንኙነት እንድታነሱ ትፈልጋሉ። እሱን ከማንሳታች በፊት ግን ትንሽ ጥቅሶችን ጨምር በዚህ በመለኮቱ ላይና አንድ ሁለት ጥቅሶችን ለማንሳት ትፈልጋሉ። ዮሐንስ ወንጌል ምዕራፍ አንድ ላይ ልክ እንደ ዘፍጥረት አንድ ተመሳሳይ ጥቅስ ይናገራል። ዘፍጥረት አንድ አንድ ላይ ይላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ልክ እንደዛ ዮሐንስ አንድ አንድ ላይ ምን ይላል? በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። እግዚአብሔርም ቃል ነበር ይላል። እና ሲቀጥል ይላል ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። እርስ በእርሱ ህይወት ነበረች። ክርስቶስ ከእግዚአብሔር የወሰደው አብ የወሰደው ሌላ ህይወት ወይም ያነሰበት ነገር የለም። ህይወት በሱ ነበረች፣ የራሱ የሆነች ዘላለማ የሆነች ህይወት ነበረች። ያ ቃል ማን ነው እና ማን ነው ብለን ከጠየቅን ቁጥር 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ ይላል። ስለዚህ ይሄ ቃል ማነው? ክርስቶስ በክርስቶስ ስም ቀይረን ብናነባው በመጀመሪያ ክርስቶስ ነበር፣ ክርስቶስም በእግዚአብሔር ዘንድ ነበር፣ ክርስቶስም እግዚአብሔር ነበር ብለን ልንናገር እንችላለን። ቅድም ከአምላክ ገራያ የዛ ያነሳው ጥቅስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ሲናገር እንደዚህ ይላል ዕብራውያን ምዕራፍ አንድ ላይ ቁጥር ስምንት ላይ እንደዚህ ይላል። ስለ መላእክት ይላል። ስለ መላእክት አገልጋይ መናፍስት ናቸው ይላል ቁጥር ሰባት ላይ ስለ ልጁ ግን አምላክ ሆይ ነው የሚለው እግዚአብሔር አብ ልጁ አምላክ ሆይ ነው የሚለው ይሄ የራሱ በጣም የሚያስደንቅ ቃል እንደሆነ እናያለን። እና ዙፋንህ ደግሞ ይለዋል እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው ይለዋልና አምላክ ብሎ አብ ልጁን እንደሚጠራ የሚያሳይ ክፍል ነው። ሌላም ቦታ ክርስቶስ ያደረጋቸውን ተአምራት ስንመለከት አንዳንዶቹን ሲፈውሳቸው የተናገረው ቃል አንተ ወንድ ልጄ ሆይ ኃጢአት ተሰራያለ ብሎ ሲናገር እናገኘዋለን። ሉቃስ ምዕራፍ 5፥20 ላይ ይሄን ሀሳብ እናገኛለን። እምነታቸውንም አይቶ ይላል የታመመውን ሲፈውስ አንተ ሰው ኃጢአት ተሰራያችል አለው ይላል ና በዛ ጊዜ እስራኤላውያን በጣም ነበር የደነገጡት። ምክንያቱም ከእግዚአብሔር ሌላ ኃጢአት ሊያስተሰር ይቅር ሊል የሚችል የለምና፣ ተቆጡም፣ ተናደዱም በጣም ደነገጡ። ግን ክርስቶስ አምላክ ስለሆነ እግዚአብሔር ስለሆነ ኃጢአትን ይቅር ማለት የሚችል እንደሆነ ሊያሳያቸው እሱን እነሱን ቃላት ሲጠቀምና የእውነትም ደግሞ ኃጢአትን ይቅር ሲል እንደነበረ በምድር ላይ በነበረ ጊዜ እንመለከታለን። በጣም ጥሩ። እንግዲህ ያነሳው ጥያቄ ከደህንነታችን ጋር የእሱ አምላክነት ምን ግንኙነት አለው የሚል ነው። ይህንን ጥያቄ እንግዲህ አሁን እረት ማለት